መኖራቸውን ብሪታንያ ያደረጉት የቀድሞ የሩሲያ ሰላይ ሚስተር ሰርጌ ስክሪፓል እና ልትጠይቃቸው ከሞስኮ የመጣችው ልጃቸው ወይዘሩት ዩሊያ ባለፈው ሳምንት በሳሊስበሪ ከተማ ተመርዘው ሕይወታቸው አስጊ በሆነ ሁኔታ በሆስፒታል እንደሚገኙ ታውቋል። ሰዎቹ የተመረዙት በሩሲያ ሰራሽ የነርቭ ጋዝ መሆኑን በመግለጽ ሩሲያ ማብራሪያ እንድትሰጥ ብሪታንያ ጠይቃም ነበር። ሩሲያ ግን በድርጊቱ እንደሌለችበት በመግለጽ የብሪታንያን ክስ ያጣጣላችው ሲሆን ብሪታንያ በበኩሏ ድርጊቱን በብሔራዊ ደህንነቷ ላይ የተፈጸመ ወንጀል እንደሆነ በመቁጠር 23 ዲፕሎማቶችን በአንድ ሳምንት ጊዜ ውስጥ ከሀገሯ እንዲወጡ የወሰነች መሆኑን በመግለጽ ሌሎች ከሩሲያ ጋር ያሉላትን ግንኙነቶችንም የምታቋርጥ ወይም የምትቀንስ መሆኑን አስታውቃለች። ወዳጅና አጋር መንግስታትም ከጎኗ በመቆም በሩሲያ ላይ የበኩላቸውን እርምጃ እንዲወስዱ ጠቅላይ ሚኒስትር ቴሬዛ ሜይ ትናንት ለምክር ቤታቸው ንግግር ባደረጉበት ወቅት ጥሪ አቅርበዋል። ደህንነታችንን ለማረጋገጥ እሴቶቻችንን ለመጠበቅና እነዚህን ሊፈታተኑ ለሚፈልጉ ኃይሎችም ግልጽ መልእክት ለማስተላለፍ ወዳጅ መንግስታት ሁሉ አንድ ላይ መቆም ይኖርብናል በማለት በብሪታንያ ምድር ላይ የተፈጸመው በሌሎችም ሊፈጸም ስለሚችል አንድ ላይ ሆነው ደህንነታቸውን እንዲያስጠብቁ አሳስበዋል። ፕሬዚዳንት ዶናልድ ትራምፕ ብሪታንያ በሩሲያ ላይ የወሰደችውን እርምጃ በመደገፍ አሜሪካ ከብሪታንያ ጎን የምትቆም መሆኑንም አስታውቀዋል። ጉዳዩ ትናንት ለመንግስታቱ ድርጅት የጸጥታው ምክር ቤት ቀርቦ የነበረ ሲሆን በድርጅቱ የአሜሪካ ተወካይ አምባሳደር ኒኪ ሃሊ ለምክር ቤቱ ባደረጉት ንግግርም ሩሲያን ኮንነዋል። የአውሮፓ ህብረትም ድርጊቱን በማውገዝ ከብሪታንያ ጎን የሚቆም መሆኑን የህብረቱ ባለስልጣኖች እየገለጹ ነው። የካውንስሉ ፕሬዚዳንት ዶናልድ ቱስክ የተፈጸመውን ወንጀል በማውገዝ ለወይዘሮ ቴሬዛ ሜይ ያላቸውን ድጋፍ ገልጸዋል። በዚህ ጭካን የተሞላበት ጥቃት በተፈጸመበት ወቅት ከጠቅላይ ሚኒስትር ቴሬዛ ሜይ ጎን የምቆም መሆኔን ለመግለጽ እወዳለሁ። ጉዳዩን በሚቀጥለው ሳምንት በሚደረገው የመሪዎች ጉባኤ አጀንዳ አድርጎ ለማቅረብም ዝግጁ መሆኔን አስታውቃለሁ በማለት የተሰማቸውን ገልጸዋል። የጀርመን የፈረንሳይና ሌሎችም የህብረቱ አባል መንግስታት ድርጊቱን በማውገዝ ድጋፋቸውን እየገለጹ መሆኑንም የብሪታንያው የውጭ ጉዳይ ሚኒስትር ሚስተር ቦሪስ ጆንሰን አስታውቀዋል። ቀድሞ የሩሲያ ሰላይ የነበሩት ሚስተር ሰርጌ ስክሪፓል በአውሮፓ የሚሰሩ የሩሲያ የመረጃ ሰራተኞችን ስም ዝርዝር ለብሪታንያ አሳልፈው ሰጥተዋል በመባል ለባዕድ አገርም ጭምር በመሰለል ተከሰው ተፈርዶባቸው የነበር ሲሆን ከእስር እንደተፈቱ ወደ ብሪታንያ ሂደው በስደት እዚያው ነበር የሚኖሩት። ባለፈው ሳምንት ከሞስኮ ልትጠይቃቸው ከሄደችው ልጃቸው ወይዘሪት ዩሊያ ጋር በሳልስበሪ ከተማ በሚገኝ የህዝብ መናፈሻ ራሳቸውን ስተው የተገኙ ሲሆን የተመረዙበት የኬሚካል ጦር መሳሪያ ሩሲያ ሰራሽ መሆኑና ሰውየውንም የሩሲያ ደህንነት ይከታተላቸው ነበር በማለት ነው ብሪታንያ ሩሲያን ለወንጀሉ በቀጥታ ሚሆን በተዘዋዋሪ ተጠያቂ ያደረገችው። ይሁን እንጂ የኬሚካል ጦር መሳሪያዎች የቀድሞዋ ሶቪየት ህብረት ስትፈርስ በሌሎችም የቀድሞ የህብረቱ ሀገሮች ሊገኙ እንደሚችሉና ሌሎችም ሀገሮች ሊያመርቱ ስለሚችሉ በሩሲያ ላይ ብቻ ማተኮሩ ተገቢ አይደለም የሚሉ ተከራካሪዎችም አሉ። ሩሲያ በምርመራው ለመርዳትና ለመሳተፍም የጠየቀች ሲሆን፣ ጥልቅ ምርመራ ሳይደረግና ውጤቱም ሳይታወቅ ሩሲያን ተጠያቂ ማድረጉ ፖለቲካዊ ድምዳሜ ነው በማለት ሞስኮ የብሪታንያን ውሳኔ አውግዛለች። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አባል ሀገሮችም ዛሬ በጉዳዩ ላይ ተወያይተው ከብሪታንያ ጎን የሚቆሙ መሆኑን ገልጸዋል ያም ሆኖ ግን መንግስታቱ የድጋፍ መልእክት ከማስተላለፍ በዘለለ ተጨባጭ እርምጃ የመውሰዳቸው ጉዳይ አጠያያቂ ሆኗል ከዚህ ቀደምም የሩሲያ ሰላይ የነበሩ በለንደን እንዲሁ ተመርዘው ህይወታቸው ማለፉን በማስታወስ ለምን በብሪታንያ ብቻ ሩሲያውያን እየተመረዙ ይሞታሉ የሚለው ጥያቄም አነጋጋሪ ሆኗል ገበያው ንጉሴ ለዶቼ ቬለ ራዲዮ ብራስልስ